ትራምፕ ካሸነፉ የመንግስት ቢሮክራሲን በቀጥታ የሚቆጣጠሩበት መመሪያ ተዘጋጀ። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በህዳር ወር በሚካሄደው ምርጫ ካሸነፉ አጠቃላይ የፌዴራል መንግስት ቢሮክራሲ በጠቅላላ በቀጥታ በራሳቸው ቁጥጥር ስር ሊያውሉ እንደሚችሉ ታወቀ። ይኸው ሀሳብም በአንድ መቶ ወጋ አጥባቂ ተቋማት በተዘጋጀ መመሪያ ላይ በግልጽ ተቀምጧል። የአሜሪካ ድምጽ የዋይት ሀውስ ዋና ዘጋቢ ስቲቭ ኸርማን ከዋይት ሀውስ ያደረሰን ዘገባ ይቀጥላል። ዶናልድ ትራምፕ ከስምንት ዓመታት በፊት ባደረጉት የምርጫ ዘመቻ የዋሽንግተንን ቢሮክራሲ እንደሚፈልጉት እንደሚያደርጉ ቃል ገብተው ነበር። ፕሬዚዳንት ሆኜ ከተመረጥኩ ዋሽንግተን ዲሲ ውስጥ ያለውን አረንቋ እንመጣዋለን። ትራምፕ አሁንም አረንቋ ያሉትን ለማጽዳት በመዛት ላይ ናቸው። ይህም ፖሊሲ የሚያወጡ ነገር ግን ተጠሪነታቸው ለፕሬዚዳንቱ ያልሆኑ አካላትን ከመንግስት ጉዳይ ውስጥ ማስወገድ ማለት ሲሆን፣ ያ እቅድ አሁን አንድ መቶ ወግ አጥባቂ ድርጅቶች ባዘጋጁት ያፈጻጸም መመሪያ ላይ ሰፍሯል። ፕሮጀክት 2025 በሚል የተሰየመው መመሪያ ሄሪቴጅ ፋውንዴሽን ወይም የቅርስ ተቋም በተሰኘ ቀኝ ዘመም አካል የተዘጋጀ ሲሆን የመንግስትን አስተዳደር እንዴት በተቀየሰው መንገድ መቀየር እንደሚቻል መመሪያዎች አሉት። የሄሪቴጅ ፋውንዴሽን ፕሬዝዳንት ኬቪን ሮበርትስ በአፈጻጸሙ ወቅት ግጭት ሊኖር እንደሚችል አስጠንቅቀዋል። ሁለተኛው የአሜሪካ አብዮት ሂደት ውስጥ እንገኛለን ይሄ የደም መፋሰስ የማይኖረው ግራ ዘመሞቹ እንዲሆን የሚፈቅዱ ከሆነ ነው። ከዚህ ጸባጫሪ አስተያየት በኋላ ትራምፕ ፕሮጀክት 2025 ከተሰኘው መመሪያ እራሳቸውን አርቀዋል። ምክንያታቸውን ሲገልጹም ስለ ፕሮጀክቱም ሆነ ስለ አዘጋጆቹ ምንም አይነት እውቀት እንደሌላቸው እንዲሁም የመመሪያው ጸሐፊዎች ባቀረቧቸው አንዳንድ ነገሮች ላይ አልስማማም ብለዋል። የፕሮጀክቱ ዋና ኃላፊ ፖል ዳንስ በሲስፓን ቴሌቪዥን ጣቢያ ላይ ቀርበው እንደተናገሩት ከሆነ የትራምፕ ንግግሮችና ሀሳቦች ለጽሁፉ መነሻ እንደሆኑ በማያጠራጥር ሁኔታ ግልጽ ሆኗል። የመጀመሪያውን አራት ዓመታት ፕሬዚዳንት ነበሩ። ስለዚህ አብዛኞቹ ሀሳቦቻቸው ከመነሻ ስራቸው የቀጠሉ ናቸው። ስለዚህ አብዛኛው ነገር ከመጀመሪያው የፕሬዚዳንት ትራምፕ ዘመን የፈለቁ መሆናቸውን ማሰብ ፈልጋለሁ። የአሜሪካ ድምጽ ከሄሪቴጅ ፋውንዴሽን ጋር ቃለ መጠይቅ ለማድረግ ጥያቄ አቅርቦ የነበረ ሲሆን ተቋሙ ለቃለ መጠይቅ ሰዎችን ማቅረብ እንደማይችል ገልጾ፣ ነገር ግን ፕሮጀክት 2025 የትኛውንም እጩ ተወዳዳሪ እንደማይወክል በኢሜይል መልእክቱ አጽንኦት ሰጥቷል። پروگریسیف پلیسیت سیگناتوک آمپرسندهانو تولی مارشالن دمیلود یا آمریکا هدجمانگستس آتلوچونو توماس ماریسن، توماس جففزن، اسراسس آمیو هگاوچو، اندول هگاسفس آمیو را اندیلای جنات ریگیناتن دیمورا به جوتن پروجکت های همسطح لمسوگریشل. በሚቀጥለው ፕሬዚዳንት እጅ ውስጥ የሚገባው ስልጣን ያክል እንዲሰባሰብ እንደሚፈልጉ ሲያዩ ማዲሰንና ጄፈርሰን መቼም ከመቃብር ውስጥ እየተገለባበጡ ነው የሚሆነው። በዛ ላይ ደግሞ እኚህ ፕሬዚዳንት ትራምፕ መሆናቸውና ከዚህ ቀደም ስልጣናቸውን እንዴት አላግባብ እንደተጠቀሙበት ስታስብ ከዚህ ቀደም ስልጣናቸውን እንዴት አላግባብ እንደተጠቀሙበት ስታስብ ለአገሪቷ ቅዠት ነው የሚሆነው። የፕሬዚደንት ጆ ባይደን የድጋሚ ምረጡኝ ዘመቻ ፕሮጀክት 225ን ዋና ኢላማ በማድረግ እየተንቀሳቀሰ ነው። ልዩ ድረገጽ አዘጋጅቶ ትችቶችንና የለዘብተኛ መገናኛ ብዙሀን ሀሳቦችን በማስተናገድም ላይ ነው። የኤምኤስኤንቢሲ ቴሌቪዥን ባልደረባ መሊሳ መሪ ስለ ፕሮጀክት 225 ተከታዩም ብለዋል ሪክስ ተቾች የፋሽዝም መመሪያ መጽሐፍ እያሉት ነው። ለዚህም ነው በመጭሁ ዳር የሚመረጡበት ምክንያት ሳይሆን ዋነኛው ምክንያት ነው መሆን ያለበት። በርካታ ጉዳዮችን የሚነካው ቅዱ መንግስት፣ ለታዳሽ ኃይልና የአየር ንብረት ለውጥን ለመቋቋም የሚመድበው ገንዘብ እንዲቀንስ ይጠይቃል። የትምህርት ሚኒስቴር ይፈርሳል። የፌዴራል የምርመራ ቢሮ ኤፍቢአይ፣ እና የአሜሪካ ድምጽን በበላይነት የሚያስተዳድረው የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲ ከላይ እስከታች እንዳዲስ ይዋቀራሉ። لستيف هيرمان زجبا ارنجرمو واشنطن دي سي